ፕሬዚዳንት ዶናልድ ትራምፕ ትናንት ባደረጉት የአሜሪካ ትቅደም በጀታቸው በሀገር ውስጥም ከሀገር ውጭም እያነጋገረ ይገኛል። የዝላቲካ ሆክ ዘገባ አለ ሰለሞን አባተ ይዞ ቀርበዋል። ፕሬዚደንት ዶናልድ ትራምፕ ወታደራዊ ኃይላቸውንና የደህንነት ክንፋቸውን በተለይ የህግ አስከባሪውን ክፍል በከፍተኛ ሁኔታ ማጠናከር ነው ሐሳባቸው። በአንጻሩ ደግሞ የውጭ እርዳታ ዩናይትድ ስቴትስ የተባበሩት መንግስታትን ጨምሮ ለዓለም አቀፍ ድርጅቶችና ተቋማት ስትለግስ የቆየችው ክፍያ፣ የተፈጥሮ አካባቢ ጥበቃ በጀት፣ የውጭ ጉዳዮች፣ ጥበብ መዘክሮችና የህዝብ መገናኛ ብዙሃን ከባዱ የቆረጣ መቀስ ሊውልባቸው የተነደፈበት ረቂቅ ነው ፕሬዚደንቱ ትናንት ለተወካዮች ምክር ቤታቸው የላኩት። ይህንኑ የበጀት ሀሳባቸውን ፕሬዚደንቱ ሰሞኑን ቴነሲ ውስጥ ለደጋፊዎቻቸው የዘመቻ አይነት ንግግር ባደረጉበት ወቅት ሲያብራሩ ነበር። ብሔራዊ ደህንነታችንን ስንጠብቅ ጦራችንን ምን እንደምናደርገው ተመልከቱ። ከመቼውም ጊዜ የሰፋ የተሻለና የጠነከረ የተወካዮች ምክር ቤቱ የአብላጫዎቹ መሪና አፈጉባኤ የሚሆኑት የዊስካንሰኑ ሪፐብሊካን እንደራሴ ፖል ራያን አዲሱን የትራምፕ የ2018 ዓመት በጀት ረቂቅ እንደሚደግፉ ተናግረዋል። ወታደራዊ ኃይላችንን እንደገና የመገንባታችን ሐሳብ አበረታቶኛል። ዲሞክራቶቹ እና ሌሎችም ይህ የበጀት ረቂቅ እምብዛም ያልጣማቸው አስተያየት ሰጪዎች የአሜሪካ ጥንካሬ የሚመነጨው ከጦር ኃይሏ ብቻ አይደለም ይላሉ የተወካዮች ምክር ቤቱ የህግ መምሪያ የአናሳዎቹ እንደራሴዎች መሪ የካሊፎርኒያዋ ዴሞክራት ናንሲ ፔሎሲ ከእነዚህኞቹ አንዷ ናቸው ጥንካሬያችን የሚመነጨው ከጤናማ ትምህርትና ከአሜሪካ ህዝብ የተሳካ ህይወትም ጭምር ነው የታሰቡት መከላከያውን የማጎልበት ህግን የማስከበር የወሰን ጥበቃውን የማጠናከር ስራዎች የሚከናወኑት ሀገሪቱ አሁን ባለባት ዕዳ ላይ አንዳችም ተጨማሪ ወጪ ሳያስከትል እንደሆነ የትራምፕ የበጀት ቢሮ ዳይሬክተር ማይክ መልቨኒ ያመልክተዋል። ይህ በጀት ማንኛውም ቤተሰብ ወይም ንግድ እንደሚያደርገው ሁሉ ወጪዎቹን እንደየቅድሚያውና እንደየአስፈላጊነቱ የሚያሸጋሽግ ነው። በሌላ በኩል ግን የዩናይትድ ስቴትስ የእርዳታ ልገሳ ጉዳይ ከአሜሪካ ውጭም የብዙዎችን ሕይወት አደጋ ላይ ይጥላል ሲሉ በዓለም ዙሪያ ያሉ የሰብዕና ጉዳዮች ተሟጋቾች ድምፆቻቸውን እያሰሙ ነው። በማደግ ላይ ካሉ ሀገሮች ጋር አሜሪካ የመራራቋ ነገር የሚጎዳው በአመዛኙ ራሷን አሜሪካን ነው ሲሉ የዓለም አቀፍ አመራር ጥምረት ባልደረባዋ ሊዝ ሽራየር ለቪኦኤ በስካይፕ ተናግረዋል። ቻይና አለችኮ በልማት ላይ በንቃት በመስራት ባለፉት አስር አመታት ውስጥ የቻይና መስተጋብር ከሰባት መቶ ከመቶ ተመንድጓል። እኛ ከአካባቢው ከወጣን እነዚህ ሀገሮች ከዩናይትድ ስቴትስ ጋር ሸቀቶችን አይነግዱም፣ አገልግሎቶችን አይለዋወጡም። ይህ ማለት ደግሞ አንድ የድንጋይ ከሰል አምራች ስለ አፍሪካ የሚያውቀው አንዳች ነገር አይኖርም ማለት ነው። ከምርቱ ተጠቃሚዎች 95 ከመቶ የሚሆኑት የሚገኙት ደግሞ ከአሜሪካ ውጭ ነው። በምጣኔ ሀብታችን ላይ የምናውለው መዋለ ንዋይ ለመደገፍ የሚያስችለን ጥሪት ልናገኝ የምንችለው ደግሞ ከእነዚያ የሸቀጣ ሸቀጥና የአገልግሎቶች ልውውጦች ነው። ሀገሮች በሽታዎችንና ወረርሽኞችን የሽብር ስጋቶችን፣ የተፈጥሮና ከአየር ንብረት ጋር የተያያዙ አደጋዎችን፣ ረሃብና ቸነፈርን ሲዋጉ ከጎናቸው አለመቆምና አለማገዝ ዳፋውና መዘዙ ውሎ አድሮ ይህችኑ ሀገር አሜሪካን ወደ ማሳደድ ነው የሚዞረው። ጉዳቱ የሚተርፈው ለራሷ ነው የሚሉ ተቺዎችም በስፋት ይሰማሉ። ትራምፕ እያደረጉ ያሉት በምረጡኝ ዘመቻቸው ወቅት አደርጋለሁ እያሉ ቃል የገቡትንና የተመረጡበትን ሁሉ አንድ በአንድ ራሱን ነው ሲሉ የዋይት ሃውስ ባለሥልጣናት ይከራከራሉ።